ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ማታ አስራ ሁለት ሰዓት ወይም አስራ አንድ ሰዓት ተወጣና ያው ግርፋት ነው፣ መገረፍ ነው። ሶስት መንታ የሆነ ልክ ሮማውያን ድሮ የሚገርፉበት መንታ አለንጋ ነበራቸው። እና የዚህ አይነት ነው። ልክ ከጫፉ ላይ ብረት ብረት ያለበት ነው። በዚያ ነው የምትገረሰው። የኬብል አለ የዚህ የኮምፒውተር ገመዶች እነሱ እነሱ አሉ። አውራጣት ታስሮ ትንጠለጠላለህ፣ ያው ትሰቀላለህ። ያኔ በቃ እኔ ተው ብዙ ማውራቱም አያስፈልግም። በቅርቡ ከስር የተፈቱት የዋልደባ መነኮሳት አንዱ አባ ገብረ ኢየሱስ ኪዳነ ማርያም ናቸው። በስር የቆዩበትን ሁኔታና ደረሰብን የሚሉትን በደል ካስረዱበት የተወሰደ ነው። ሙሉ ዝርዝሩ የትንታኔ ዘገባዎችን ተከትሎ በሁለተኛው አጋማሽ ክፍለ ጊዜ ይቀርባል። ወደ አንድ መቶ አርባ አንድ አርባ ሁለት ሺ ሄክታር የሚሆን ደን አለ የዛ አካባቢ። ከዛ ውስጥ ወደ ሁለት መቶ ስልሳ ሄክታር ደን ተቃጥሏል። እና ያ በጊዜ ደርሶ ያንን ያጠፋ ሰው የለም። አካባቢ ህዝብ ባለው ኖሌጅ ሄዶ ያንን ለሶስት እና ለአራት ቀን ቆይታ እንደተቆጣጠረ ሰማል። ውሃ ማቃጠል ትችላለ። ውሃ ማቃጠል ማለት ነው ያንን ደን የደቡብ ምዕራብ ኢትዮጵያ አንድነት የተባለ ድርጅት አመራር አባላት መሆናቸውን የገለጹልን ዶክተር አቻሜ ደገቡሾና አቶ ብርሃኑ ወልደስንበት ይባላሉ። የዚህንም ዝርዝር ይዘናል ቆይቶ ይቀርባል። ሰላም ጤና ስትልን እንደምናመሻቸው የተከበራቸው አድማጮች፣ ከቅዳሜ ሚያዝያ 13 2010 ዓ ም ምሽት ፕሮግራሞቻችን ጋር አስተናጋጃችሁ አሉላ ከበደ ነኝ። ብርሃን ኃይሉ ፕሮግራሙን ታቀናብርልናለች። አሁን ወደ ቀዳሚው የዓለም ዜና። መልካም ምሽት። እንደምን አምሽታችኋል። ዜናዎቹን የማቀርብላችሁ ሰለሞን ክፍሌ ነኝ። በዩናይትድ ስቴትስ ውጭ ጉዳይ መሥሪያ ቤት የአፍሪቃ ጉዳዮች ተጠባባቂ ረዳት ሚኒስትር ዶናልድ ያማሞቶ ከነገ እሁድ ጀምሮ ከኤርትራ መንግሥት ባለሥልጣናት ጋር ተገናኝተው በሁለቱ አገሮች ግንኙነት ላይ ለመነጋገር አስመራን ይጎበኛሉ ተባለ። ያማሞቶ በአስመራ ቆይታቸው ወቅት ከዲፕሎማሲያዊ ማኅበረሰቡም ጋር ይነጋገራሉ። በአስመራ የዩናይትድ ስቴትስ ኤምባሲ ሠራተኞችንም ይጎበኛሉ ተብሏል። ዶናልድ ያማሞቶ የዩናይትድ ስቴትስ ልዑካንን በመምራት ወደ ጂቡቲና ወደ ኢትዮጵያም ተጉዘው በሚጋሯቸው ጥቅሞችና በሚያሳስቧቸው ጉዳዮች ዙሪያ ከመንግሥታቱ ባለሥልጣናት ጋር እንደሚወያዩ ታውቋል። በዓለም አቀፉ የቀይ መስቀል ኮሚቴ መግለጫ መሠረት ዛሬ አንድ ሠራተኛው ደቡብ የመን ውስጥ ተገድሏል። የድርጅቱ ባለሥልጣን አዳን ሂዛም እንደተናገሩት አንደኛው ባልደረባቸው በዛሬው ዕለት በታጣቂዎች የተገደለችው ታይስ ከተማ ውስጥ ነው ብለዋል። የጸጥታ ባለሥልጣናት ለአሶሲየትድ ፕሬስ የዜና አገልግሎት እንደገለጹት ሊባኖሳዊቷ ሃና ላሁድ በጥይት ተመታ የሞተችው ታጣቂዎቹ በቀይ መስቀል መኪና ላይ ተኩስ ከከፈቱ በኋላ ነው። በየመን ከአውሮፓውያኑ የዘመን አቆጣጠር 2015 ዓ.ም መጋቢት ወዲህ ከሁለት ሚሊዮን በላይ ሰዎች ሀገሪቱ ውስጥ ተፈናቅለው ይገኛሉ። ይህ የሆነው በሳውዲ የሚመራው ጣምራ ኃይል በመንግስቱ ደጋፊ ሁቲ አማጽያን የአየር ድብደባ ዘመቻ ከከፈተ ወዲህ ነው። ሰሜን ኮሪያ ስታደርግ የቆየችውን የኑክሌር ሙከራ አቋርጣለች። ሙከራዎቹን የምታካሄድባቸውን ጣቢያዎች ለመዝጋት መቀዷንም አስታውቃለች። የሀገሪቱ ዜና አገልግሎት በዛሬ ዕለት እንዳስታወቀው ሰሜን ኮሪያ ከእንግዲህ በኑክሌር ጦር መሳሪያ ልትጠቃ እንደምትችል ስጋት ካላደረባት በቀር በምንም አይነት የኑክሌር ጦር መሳሪያዎችን አትጠቀምም ወይም መሳሪያዎቹንና ቴክኖሎጂውን ለሌላ አታስተላልፍም ብሏል። የሰሜን ኮሪያ ጦር ሰራዊት በተጨማሪም የርቀት ተምዘግዛጊ ሚሳይሎችን ሙከራም ከዛሬ ቅዳሜ ጀምሮ አቋርጧል። መንግስት ይህን እርምጃ የሚወስደውም ብሔራዊ ትኩረቱን ወደ ሌላ አቅጣጫ ለማዞርና ኢኮኖሚውን ለማሻሻል መሆኑን አስረድቷል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ መግለጫውን ተከትሎ ባስተላለፉት የትዊተር መልእክታቸው ዜናው ለሰሜን ኮሪያና ለጠቅላላው ዓለም ጥሩ ነው፣ ከሰሜን ኮሪያው መሪ ጋር ለመገናኘት በጉጉት እጠብቃለሁ ብለዋል። የእስላማዊው መንግሥት ነውጠኞች ምስራቃዊ ኩናር ክፍለ ሀገር ውስጥ በሚገኙ ሁለት አውራጃዎች የቴሌኮሚኒኬሽን አገልግሎቶች እንዲቋረጡ ማድረጋቸውን የአፍጋኒስታን ባለሥልጣናት ዛሬ አረጋግጠዋል። የክፍለ ሀገራት የመገናኛ አገልግሎቶች ዋና ዳይሬክተር ሳይድ አህመድ ማላድ ለቪኦኤ ሲናገሩ በማንጎይና ቻፒዳሪ አውራጃዎች ለሁለት ሳምንታት የእጅ ስልኮች አገልግሎት ተቋርጧል ብለዋል። የእስላማዊ መንግሥት ነኝ የሚለው ነውጠኛው ቡድን ይህንኑ አስመልክቶ የአፍጋኒስታን ኩባንያዎች አገልግሎቶቹን ለመቀጠል ከሞከሩ የማሰራጫ ጣቢያዎችን እንደሚያወድም አይሲስ አስጠንቅቋል ሲሉ ዳይሬክተሩ አብራርተዋል። አሸባሪው ቡድን በክፍለ አገሩ አምስት አውራጃዎች ውስጥ ይንቀሳቀሳል ተብሏል። በመጨረሻም ባለፈው ማክሰኞ በዘጠና ሁለት ዓመት ዕድሜያቸው ከዚህ ዓለም በሞት በተለዩት በቀድሞዋ ቀዳማዊት እመቤት ባርብራ ቡሽ የቀብር ሥነ ሥርዓት ላይ በርካታ የቀድሞ የዩናይትድ ስቴትስ ፕሬዚደንቶች ተገኝተዋል። ባርብራ የአርባ አንደኛው የዩናይትድ ስቴትስ ፕሬዚደንት ጆርጅ ሄርበርት ዎከ ቡሽ ባለቤትና የአርባ ሦስተኛው የዩናይትድ ስቴትስ ፕሬዚደንት ጆርጅ ደብሊው ቡሽ እናት እንደነበሩ ይታወቃል። የቀብሩ ሥነ ሥርዓት እየተካሄደ ያለው ሂውስተን፣ ቴክሳስ በሚገኘው ቅዱስ ማርቲን ቤተ ክርስቲያን ነው። ዜናው አበቃ። አድማጮች የሰዓቱን የዓለም ዜና ተከታተልን በ19ና በ25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት አስተናጋጃችሁ አሉላ ከበደ ነኝ ከአቀናባሪ የብርሃን ኃይሉ ጋር እስከ ምሽቱ አራት ሰዓት አብረናችሁን ዘልቃለን አሁን ወደ ቀዳሚው ዘገባ በቅርቡ ከስር የተፈቱት የዋልድባ መነኮሳት በስር የቆዩበትን ሁኔታና ደረሰብን የሚሉትን በደል በስፋት አስረድተዋል። በቤተ ክርስቲያን ይፈጸማል ስለሚሉት ጉቦኝነትና ሙስናም ተናግረዋል። ይለናል አዲሱ አበበ ነው ያነጋግራቸው። የዋልድባ መነኮሳቱ አባ ገብረ ኢየሱስ ኪዳነ ማርያምና አባ ገብረ ሥላሴ ወልደ ሃይማኖት ናቸው። እንደ መነሻም አዲሱ እንኳን ከስር ለመፈታት አበቃችሁ ይላቸዋል ሀገራችን ቤተ ክርስቲያኖችን ከታሰሩበት ማነቆ ሲበጠስና ሲፈታ ነው። አሁን ግን ከእግት ተለቀን ብዙሃኑ ወደ ታሰረበት እስር ቤት አብረን በአንድ ላይ ተቀላቀልን ማለት እንጂ ከእስር ተፈታን ማለት አይደለም። እናንተ በተለይ የሚመለከታችሁ የቤተ ክርስቲያን ጉዳይ ነውና ቤተ ክርስቲያን ስትፈታ ነው ተፈታን የሚባለው ያላችሁትን ነገር ሊያብራሩ ይችላሉ አባ። በቅድሚያ ለዚህ ላበቃን ለአምላካችን ለጌታችን ለኢየሱስ ክርስቶስ ከምንም ስጋና ይግባው። እኛ ተፈታን የምንለው ቤተ ክርስቲያን ስትፈታ ነው ብለን ያልንበት ምክንያት ቤተ ክርስቲያን አሁንም እንደታሰረች ነው። እስረኛ ናት። የታሰረችበትን ምክንያት ልጆቿ በየቦታው ያሉ ሊቃውንት በአሁኑ ሰዓት ገብተው ቤተ ክርስቲያንን ማገልገል ባልቻሉበት ሰዓት ላይ ስለሆነች ታስራለች ብለናል። ምክንያቱም የታሰሩ ሊቃውንት አሁን በቤተ ክርስቲያን አልታሰሩም፣ ሕሊናቸው ታስረዋል። እንዳይናገሩ እንዳይሰሩ ታስረዋል። የታሰረችው ቤተ ክርስቲያን እንድትፈታ የምንፈልገው እኛ ፖለቲከኞች ከቤተ ክርስቲያን ውስጥ መውጣት አለባቸው። ሙሰኞች ከቤተ ክርስቲያን መውጣት አለባቸው። በአሁኑ ሰዓት አንድ የቤተ ክርስቲያን አባት ለመቀጠር ሲፈልግ ሀምሳ ሺህ ብር፣ ስልሳ ሺህ ብር ካልከፈለ መቀጠር አይችልም። እንግዲህ ይሄ በመረጃ መደገፍ አለበት አባ እንደሚያውቁት። አዎ አለበት። እኛ ስለምናይ ነው ስለምናውቅ ነው። አንድ ዲያቆን ሰላሳ ሺህ ብር አርባ ሺህ ብር ካልከፈለ አይቀጠርም ሊቃውንቱ ግን ሜዳ ላይ ወድቀዋል የሀብታም በር ከፋች ሆነዋል ለብዙ ዘመናት ቆሎ ቆርጥመው ኮቸሮ አኮችረው ያን እየበሉ የተማሩ አባቶች በአሁኑ ሰዓት የቤተ ክርስቲያኗ አገልጋይ አልሆኑ ዛሬ ቤተ ክርስቲያንን እናገለግላለን ብለው የተሰለፉ ሌሎች ናቸው ይሄ በሆነበት ሰዓት ቤተ ክርስቲያን ነጻውና እየተገለገለች ነው ብለን ልንል አንችልም። እንዲያው ይቅርታ አድርጎልኝና ስለ ቤተ ክርስቲያን፣ ስለ ቤተ ክህነት ሙስና በተደጋግሞ ይወሳል። እኛም በዚህ ጣቢያ አቅርበናል። እርግጥ ሙስና ፈጸሙ የሚባሉ ሰዎች መረጃ የለም ምንም አላረግንም ነው የሚሉት እና እርስዎም አሁን ይሄን ክስ ሲያቀርቡ መረጃ ያስፈልጋል። መቼም ተጨባጭ የሆነ ነገር ወደ ሕዝብ ጆሮ የሚገባ ነገር ሌላው በኩል ተቃውሞ ቢያስነሳ ያንን መከላከል አይቻልም። እና ምን የምታውቁት ነገር አለ በተጨባጭ ስለ ሙስና፣ ስለ ጉቦ? ይሄ እኮ አገር ያወቀው ፀሐይ የሞቀው ነው። ይሄ ምንም የሚያደባብቀን ነገር የለም። ብዙ ነገር የምናውቀው ነገር ይኖራል። ይሄ ወደፊት የምንገፋበት ነው። ምክንያቱም የቤተ ክርስቲያን የእምነት ጉዳይ ስለሆነ ወደፊት የምንገፋበት ጉዳይ ይሆናል። የዘረኝነትና የሙስና ጉዳይ ቤተ ክርስቲያኗን ተብትቦ አፍሮ ይዟታል። ይሄ መፈታት አለበት። ከዘረኝነትና ከሙስና ነፃ ሁና ሁሉም በእኩልነትና በተማረ የሰው ኃይል የቤተ ክርስቲያኗ ልጆች ቤተ ክርስቲያኗን እንዲመሩት መደረግ አለበት ነው የኛ ሀሳብ። አባ ገብረ ስላሴ በዚህ ላይ ምን ይላሉ? የሰው ልጅ እግዚአብሔር የሰጠውን ነፃነት እስከተነፈገ ድረስ እንደታሰረ ነው ማለት ይቻላል። ምክንያቱም ቤተ ክርስቲያን አሁን ሞልቶባት ያለው አመፃ፣ ወጣት መዛግብቲሀ ዋአቡሀ ለሀሰት ነው የሚለው አዳራሻቸው መሰብሰቢያቸው ውሸትና ሀሰት እንደ አሸን የሚፈላበት ውሸት እንዲፈነጭባት ነው እያደረጉ ያሉት። ስለ ሙስና የሚያውቁት ነገር አለ? በተጨባጭ በሥነ ስርዓት ነው። ምን ለምሳሌ ሲያስረዱኝ እንግዲህ ዲያቆንም ሆነ ቄስ ሊቃውንትም መምህራኖች ተምረው በንተስማ አለማርያም ብለው ኮሸሮ ቆርጥመው የተማሩ አባቶቻችን ብር ካልከፈሉ መቶ ሺህ ብር፣ ሰባ ሺህ ብር፣ ስልሳ ሺህ ብር፣ አምሳ ሺህ ብር ካልከፈሉ ቤተክርስቲያን መቀጠር አይችሉ። ይህ እኮ ተደጋግሞ የሚነሳና የሚቀርብ ክስ ነው። ግን በተጨባጭ ያረጋገጠ አንድም እስካሁን ድረስ እኔ እስከማውቀው አላገኘንም። እና መክሰስ ከባድ ነው። ማስረዳት ደግሞ ያስፈልጋል። እንዲህ አይነት ከባድ ክስ፣ ክሱ ለማን ነው? መድኃኔ ዓለም ኢየሱስ ክርስቶስ ለሱ ነው። እየጮኸነ ነው ያለ ነው። ለማን ይከሰሳል? አንድ ሰው ይሄን ቢያቀርብ ይደበደባል ወይም ይታሰራል፣ ወይም ይሞታል፣ እንጂ ለማን ይከሰሳል? ይሄ መልካም እንደው፣ አንድ ጥያቄ ልጠይቀው እርሶን ወደ አባ ገብረ ኢየሱስ ከመሄዴ በፊት። ይህን ያህል ጊዜ ታስረው ወጥተዋል። ለምን ታሰርኩ ብለው ያምናሉ እርስዎ? ለምን እንደታሰሩ ለራስዎ የሚገባው ነገር አለ? እንግዲህ የታሰርኩበት በገዳሙ በዋልድባ ጉዳይ ነው። በእነሱ አባባል ግን በፖለቲካ ብለው አሸባሪ ብለው ነው። በዋልድባ ጉዳይ ታሰርኩ ሲሉ፣ ዋልድባ ላይ ምን አድርገዋል ወይም ስለ ዋልድባ ምን ብለዋል? ሁለት ሺህ አራት መጋቢት አምስት አባ ነጻ ላይ በነበረው ስብሰባ አባቶቻችን እንረስ አልምተን እንብላ ብለው በመጡ ሰዓት ይሄ የአደራ ተሰጥቶን ከመድኃኔዓለም እንጂ መድኃኔዓለም ጠይቁ እንጂ እኛ ይሄንን ልንሰጥም ገንዘብ ልንቀበልም አንችልም ብሎ መነኮሳቱ እኛ ካልሞት እኛ ካልተሰየት ሊታረስም ልማት ሊሆንም አይችልም ብሎ አባ ነጻ ላይ ይሄ መነኮሳቱ ከአምስት መቶ ያላነሰ መነኮሳት ተሰብስቦ ይሄን መልስ ሰጥቷል። በዛን ሰዓት ነበርኩን ያብሬ። ወደ ሌላ ጥያቄ ልውሰደው። አባ ገብረ ኢየሱስ እንደሚያውቁት ብዙ ጊዜ ታስረው ነው እንግዲ ከስር የተለቀቁት እና በምን እንደታሰሩ የሚያውቁት ነገር አለ። እነሱ ያሰሩኝ የአረበኞች ግንቦት ሰባት አባልነት ለግንቦት ሰባት ነው የምትሰራው ፖለቲከኛ ንረት ነው። እኔ ደግሞ አይደለሁም፣ ፖለቲከኛ አይደለሁም። የዋልድባ አብረንታ ቤተ ሚናስ ተወካይ ሁኜ ገዳሙ ታረሰ። ገዳሙ መታረፍ የለበትም፣ ደኑ ተጨፈጨፈ፣ ደኑ መጨፍጨፍ የለበትም፣ መነኮሳቱ ሲሰደዱ መሰደድ የልባቸውም ብዬ በአቋም ሁለት ሺህ አራት ዓመተ ምህረት ጀምሬ ወደፊትም ይቀጥላል። ይሄ ጉዳይ እስካሁን ድረስ ስታገልበት የነበርኩት ጉዳይ ስለሆነ እኔ ከእምነት ጋር እንጂ ሌላ የፖለቲካ ዓላማም የለኝም፣ ሌላ ዓላማም አላራምድም የሚል ነው የኔ አቋም። እነሱ ደግሞ አሸባሪ ነው ይህ ደግሞ አሸባሪ አይደለሁም በሚል ነው የክፍ ሂደታቸው። ሲፈቷችሁ ምን አሏችሁ? ጥፋታችሁ አልቋል፣ ተሰርዟል፣ ምን ተበላችሁ ነው የወጣችሁት? ሲፈቱን ኑ ተብለን ተጠራን፣ ተሰለፉ ተባልን፣ ተፈተሽነ፣ የሆነ ወረቀት ተሰጠን፣ ውጡ ተባልን። ከሰው ጋርም እንድንገናኝ አላደረጉ ሁለታችን ብቻ መጥ ነው ሌሎችን የተፈቷሉ፣ ሁለታችን ወዲያው በአስቸኳይ እንድንወጣ ተደረገ እንጂ እኛ በምን እንደተለቀቅ አናውቀውም። አንድ አመት ከሶስት ወር ከምናምን ታስረናል ይሄ ምንድን ነው የታሰርንበት ምንም አይነት ፍትህ የሌለበት ቦታ ስለሆነ ማረጋገጫ ሳይኖራቸው ስላሰሩን እኛ ለምን ታስርን ብለን መጠየቅና እንደውም ካፋም ያስፈልገናል ካፋም ያስፈልገናል ነገር ግን ለማን ነው አቤት የምንለው አቤቱታችን የሚቀበለን አካል ሲኖር እኮ ነው ቀደም ሲል በዋልድባ ምክንያት እንደታሰሩ አባ ገብረስላሴ ገልጠውልኛል ምናልባት በዋልድባ ምክንያት እኔና እርስዎ ብዙ ተወያይተናል። ከዚህ ጣቢያ ጋር የተገናኙትም በዋልድባ ምክንያት ነው እና አሁን ከእስር ተፈታችሁ ትንሽ አረፍ ካላችሁ በኋላ ወደ ባታችሁ ወደ ዋልድባ ትሄዳላችሁ ብዬ ነው የማምነው። ግን ስለ ዋልድባ ምን ትሰማላችሁ? ዋልድባ በአሁኗ ሰዓት ምን ሁኔታ ላይ ነው የሚገኘው ገዳሙ? አሁን ዋልድባ ብረንታንት ቤተ ሚናስ ችግር ላይ ነው። ችግሩ ምንድን ነው? ከአሁን በፊትም ጠቅሰነዋል። የራሳቸውን ሰው አስተዳዳሪ የሚሆን መጋቢ ዕቃ ቤት የራሳቸውን ሰው አስቀምጠዋል። እነማ ማን እነማን ናቸው? የራሳቸውን የሚያስቀምጡት አባ ይቅርታ፣ ህዋት የራሱን ሰው እንዲቀመጥ አድርጓል። ማለት አባ ገብረ ህይወት መስፍን የተባለ ሰው ተቀምጧል አሁን እዚያ ቦታ ላይ። ይህ ሰው የመንግስት ዋና የመንግስት ዋና ሰው ነው። ሌሎችም አሉ። ገዳሙን የሚያሽከረክረው እሱ ነው። ገዳሙ ጠፋ አልጠፋ ምንም አይነት መፍትሄ የሚሰጥ ሰው አይደለም። መነኮሳትን ከማባረር ውጭ አርግ የተባለውን ያደርጋል፣ አታድርግ የተባለውን አያደርግም። ያለ አግባብ ተሾሙ ነው እርስዎ የሚሉትና በህዋት ተሾሙ ነው የሚሉት? ያለ አግባብ ነው ደህንነት ነው መረጃ ነው ያለ አግባብ ነው ደህንነት ነው መረጃ ነው ያለ አግባብ የሆነበት ምክንያቱም አንደኛ ደህንነት ነው። ማይቀብሪ ሄዶ ከነሱ ጋር ነው የሚነጋገረው። ማይቀብሪ ማለት ጠለምተ ወረዳ በትግራይ ክልል ያለው ማለት ነው። ሄዶ ከነሱ ጋር ነው የሚነጋገር። ስልክም የሚደዋወል ከነሱ ጋር ነው። ሸዊት የተባለ ከነሱ ጋር ነው የሚነጋገረው። የሚሰራውም ከነሱ ጋር ነው። አሁን የኙ ሰው መሾም ገዳሙ ውስጥ ችግር ፈጥረዋል ነው የሚሉኝ። ምን ምን ችግር ተፈጠረ ታዲያ? አሁን መነኮሳቱን አባሯል። መነኮሳቱ ተሰደዋል። ስንት መነኮሳት? ከአንድ መቶ ሀምሳ በላይ መነኮሳት ተሰደው በሰቋር ዋልድባ፣ በዳልሻ ዋልድባ፣ በማህበረ ስላሴ በጎንድ ተክለሃይማኖት፣ በማንንድ ዳባ፣ በደብረ ሊባኖስ፣ በዝቋላ በእነዚህ ቦታዎች ነው ተሰደው የተቀመጡ። በአሁኑ ሰዓት በአባ ነጻ፣ በማይሰሬ፣ በማይሳላ፣ በማይደረወት አካባቢ ያሉ መቃብሬ ጥልቂት አካባቢ እነዚህ ጫካዎች ለብዙ ዘመናት ያስቆጠሩ ጥንታዊ ዛፎች፣ ቅርሶች እንዳሉ ወድመዋል። ዛፎቹ ተመንጥረው በክሰል እየዋሉ ነው። ማለትም አባቶች ወደ ፍልሰት ሲሄዱ ወይም በጉጡ መልክ ሲገቡ ዛፍ ተሰልፍሎ እዛ ውስጥ ሲያርፉ እዛው ከዛፉ ጋር ተቃልቆ ነው የሚቀሩ ያ ሁሉ ክሰል ይለዋል። ለምሳሌ ያክል የአዲቃ የወረዳ ሀያ ሁለት ቀበሌ ህዝብ ተወጣቶ ከቦታው ድረስ ሂዶ መጋቢት ሶስት ቀን ጀምሮ ለአምስት ቀን ያክል እዚያ ቆይቶ አሁን ማለት ነው ሁለት ሺ አስር መጋቢት ሶስት ቀን በመሄድ ቦታውን በማየት የተመነጠረውን ሁሉ አይቶ ለምን እንዲህ ይሆናል በማለት ከትግራይ ክልል ጋር ተነጋግሮ ችግር ፈጠሩ የተባሉ ሰዎች ለጊዜው ስማቸውን ባላውቅም ታስረዋል የሚል ነገር ነው መረጃው የደረሰኝ። እስከዚህ ድረስ ገዳሙ እየተመነጠረና ከሰል እየተከሰለበት ነው ያለ። አሁንም የተሰራ ነው እየተካሄደ ነው። እስካሁን ድረስ ሊያልቅ አልቻለም። እስካሁን ድረስ ግድብን እንሰራለን እያሉ ነው። ነገር ግን እስካሁን ፍጻሜ ላይ አልደረሰም። በዚው አካባቢም ደግሞ ከ አድረመት ወልቃይት ማለት ነው። ከወልቃይት ጀምሮ ወደ ፍየል ውሃ አድርጎ መቀሌ የሚገባ መንገድ በገዳሙ አቋርጦ የሚሄድ መንገድም ሊሰራ ነው፣ ተጀምሯል። ያ መንገድ ማን ነው አቋርጦ የሚሄደው? የዋልድባ ገዳም ነው አቋርጦ የሚሄድ። በዚህ በዚህ መንገድ ላይ ስንት ተጨቃጭ ቀን ቁሞ ነበር። አሁን እንደገና መጀመር አለበት ተብሎ ገዳሙን ሰብስበው፣ ማህበረ መነኮሳቱ ደግሞ እኛ አንፈቅድም በሚል ወንዙ ላይ ቁሟል መንገዱ እሺ እንሰራ ከተባለ ወንዝ ላይ ነው ደርሶ የቆሙ እና ይሄ ሁሉ ችግር አለ ነው ሚሉ። እሺ መልካም። አባ ገብረ ሥላሴ እርሶም እንግዲህ ያው ወደ ዋልድባ መሄዶ ነው ጊዜ፣ ትንሽ አረፍ ብለው ግን ዋልድባ በምን ሁኔታ ላይ ይገኛል? ቀደም ሲል አባ ገብረ ኢየሱስ ከገለጡት የተለየ አዲስ ነገር ካለ እስቲ ጨምሩ። እርሶ እንግዲህ እኛ የነበርነው እስር ቤት ነው። አዎ፣ እስር ቤት ሁነን ግን ገዳሙነን ምን ላይ ደረጃ እንዳለ ያው እንጠይቃለን። ደኑ እየተመመጠረ እንዳለ፣ አፅመ ቅዱሳን በግሊደር እየተቆፈረ እንዳለ፣ መቀር የሚባል ዛፍ ዕጣን የሚያመርት ማለት ነው። እሱ ለራሳቸው ጥቅም እያዋሉት መቀሩ እየደረቀ መሆኑ እንዳለ፣ ከብት የማይገባበትን ገዳም የከብት መናኸሪያ እያረጉት እንዳለ፣ ወርቅ አለ እያሉ ምን እንደሚያገኙ አናውቅም እያስቆፈሩት እንዳለ፣ መነኮሳት ሲሄዱ ድሮ ከሃይማኖት ውጭ መነኮሳት ሲመጣ አምላካነው እንኳን በደህና መጣ ተብሎ እግሩን አጥበው እንግዳ ቤት አስቀምጠው ነው አባቶቻችን። አሁን ግን እየተደበደበና እየተባረረ ነው የሚገኘው። ከገዳሙ ያሉ ሰዎች እኛን እየመጡ ይጠይቁናል። ስለዚህ በምንገናኝበት ያለውን ነገር ይነግሩናል። አዲስ የተሾሙትን አባ ገብረ ሕይወት መስፍን ያውቋቸዋል? አውቃቸዋለሁ። እሳቸው ተገቢ አባት አይደሉም ለገዳሙ ይላሉ። ጓደኛው አባ ገብረ ኢየሱስ እርስዎ ምን ይላሉ? እሳቸው ራሱ ሕወሓት የተባለ ድርጅት እንዳስቀመጣቸው ነው ያየ ነው ምክንያቱም በወቅቱ የነበሩት መነኮሳት ያለውን ቃቤት ቁልፍ ይዘው የነበሩ ሰዎች በምንሻ በመከላከያ ታስረው ቁልፉነን ቀምተው እቃ ቤቱነን ሰብረው አሰብሮ ይሄ ሰውዬ አሁን አባ ገብርዮት የሚባለው መነኩሴ ማለት ነው። አሰብሮ መግባቱ ይታወቃል። እኔ በደንብ አውቃለሁ። አሁን ከገዳሙ የተባረሩ መነኮሳትም አሉ ነው የሚባለው። አሁን ያሉት መነኮሳት ምንድን ናቸው ማለት እናንተ እንደምትሉት ሕዋት ያስቀመጣቸው ናቸው ወይንስ ወትሮ እንደናንተው በትክክሉ መነ ነው የተቀመጡ ናቸው ያሉት? ምን አይነት መነኮሳት ናቸው? አሁን ወልድባ ያሉት ስንዴ ካለ ካለበት ቦታ እንክርዳድ አይጠፋ። እነዚህ ሰዎች በስም መነኩሴ ናቸው፣ ነገር ግን መነኮሳትን የሚያስፈድዱና የሚያስደበድቡ ናቸው። አንደኛው አባ ገብረ ሕይወት መፍትን፣ አንዱ አባ ሰላማ ይባላል። ሌሎችም አሉ። ስለዚህ ማይበር የመረጠውን አካል በፖሊስ ወይም በመከላከያ በምንሻ አስደብድቦ እቃ ቤቱን ሰብሮ ከገባ ማን አስቀመጠው ይባላል። ይሄን ሰው እስቲ አባ ገብረ የሱስን ይስጡኝ። አባ እንግዲህ ቀደም ሲል እንደገለጡት እኛ ከታገትንበት ተለቀን ወደ ህዝቡ ተቀላቀልን እንጂ ከእስር አልተፈታንም ብለዋል። የእስር ቤቱ ሁኔታ እንዲህ በዋዛ የሚያልቅ አይደለም ወደፊት ነው ብለዋል። ባለፈው አርብ ባጭሩ ነው የተወያየነው እና የእስር ቤቱ ሁኔታ እዛ የገጠማችው ችግር እንደው አድማጭ ሊሰማው የሚገባል የምትሉት ነገር አለ በእናንተ ላይ የደረሰ ነገር የሚገርምህ እኔ እዛ እስር ቤት ከገደቡበት ሰዓት ጀምሮ ኢትዮጵያ ውስጥ ያለው አይመስለኝ። ምክንያቱም የሚታየ መጽሐፍ ላይ የሰማሁት ልክ ሮምን ነው የምታስታውሰው፣ ማዕከላዊ ውስጡ ነው። ሮም ማለት የአባቶቻችን ደም ያፈሰሰች ሀገር ናት፣ የአገራረፍ ስልት ያላት በብዙ ስቃይና መከራ ያሳለፍን ሰዎች ነው። ብዙ ተሰቃይተናል፣ ተጎድተናል። አንዳንድ የሚያጸይፍ ነገር የምታየው ነገር ወንድሞች ሲሰቃዩ የስቃይ ድምፅ ሲያሰሙ ስትሰማ ያማል፣ በጣም ይሰማል። ኢትዮጵያዊ መሆንህን ሁሉ ያስጠላል። እንዴት ኢትዮጵያዊ ሆኖ በወገኑ ላይ ይጨክማል። በእውነት አቶ አዲሱ እናንተ ላይ ምንም እንደረሰ ስ ያን ወደዛ ላይ እናተኩርና አሁን ባለፈው ሰማለን፣ አሁን ልብሳችሁን አትልበሱ የምንኩስና ልብሳችሁን ወይም እንግዲህ ያያ ይከብዳችሁ ነበር፣ ግን ያም ጥያቄ ቀርቦላችሁ ነበር። እርግጥ ልብሳችሁን አላወለቃችሁም ይመስለኛል። እንዲህ ምን ምንድን ነው እናንተ ላይ የደረሰው ማለት ነው ማዕከላዊ ላይ አውልቀህ አስወልቀው ነው በኃይሉ ነው እኔ ልብሴን በኃይል አሁን የተቀደደውንም እ ፎቶ አንስቼ ልልክል እችላለሁ። ቀሚሴን አስወልቀው ነው የደበደቡ። በቃ እራሳቸው አውልቀው ነው አናት አናቴ እየተቀበቀበ፣ ቁርጭምጭምቴ እየተመታ፣ ሰውነቴ አሁን ጀሮ የራሱ ሌላ ድምፅ ያሰማ ነበር። ምን አይኔ አሁን ትናንትም ምርመራ አደረጉ እየተገረፍኩ ማለት ነው ምንድን ነው የሚሏችሁ አባ? እኔ አንድ ሲገርፏችሁ፣ አንድ ልጅ አሁን እኛ ስንቀጣ ወይም ሰው ሲቀጣ፣ ሁለተኛ ይሄን አታርግ ይሄን አታርግ ይላል። ምንድን ነው የሚሏችሁ ሲደበድቧችሁ? እመን ነው እመን ነው ምኑን ምኑን። ኢትዮጵያ ልታጠፋ ነው፣ የግንቦት ሰባት አባል ነህ፣ በወንድ ልታደፈነዳ ነው፣ ሰው ልትገል ነው፣ ይህንን ማመን አለብህ። ከመከሌ ጋር ተገናኝተሃል፣ ምን ልታደርግ ነው? ይህንን ማመን አለብህ ሌላው ቀርቶ ከክፌ ላይ አንተ ጋር ሁሉ ተነጋግረሃል ተብዬ መጥቶብኝ። ሌላው ቀርቶ ማለት ነው መገናኛ ብዙሃን ጋር ሚዲያ ጋር መገናኘትማ አለባቸው። እሺ መልካም፣ እሱ እሱ ሊጠቀስ ችል ይሆናል። እሺ፣ ያው ጨለማ ውስጥ ለሁለት ወር ልዩ የሆነ ጨለማ ውስጥ ነበርኩ። ከዚያ በኋላ እንደገና ሸራተን የሚባል ቦታ ለ ደግሞ ከዚያ ኛዎች ከሳይቤሪያ ከተባለው ቦታ ሻል የሚል ሸራተን የሚባል አለ። የተሻለ ነው ሸራተ ነው ማለት ነው የተሻለ ስለሆነ ነው። ትንሽ ብርሃን የምታይበት አነስተኛ ስቃይ ያለበት ከዚያ ወጣው እንደገና ባልታወቀ መንገድ ደግሞ ስድስት ሰዎች በአንድ ላይ ተሰበሰቡና ወህደው አሁንም ጨለማ ቤት አስደጉና ከጨለማ ቤት ያው ትገባለህ። ማታ አስራ ሁለት ሰዓት ወይም አስራ አንድ ሰዓት ተወጣና ያው ድርፋት ነው መገረፍ ነው። ሶስት መንታ የሆነ ልክ ሮማውያን ድሮ የሚገርፉበት መንታ አለንጋ ነበራቸው እና የዚህ አይነት ነው። ልክ ከጫፉ ላይ ብረት ብረት ያለበት ነው። በዚያ ነው የምትገረፈው። የኬብል አለ የኮምፒውተር ገመዶች እነሱ እነሱ አሉ አውራጣ ትታስሮ ትንጠለጠላለህ፣ ያው ትሰቀላለህ። ያኔ በቃ እኔ ተው፣ ብዙም ማውራቱም አያስፈልግም። ከእኛ የባሰ ከእኛ የባሰ ሌላ ወንድሞቻችን የማይረባ መጥፎ ነገር የተጎዱ ስላሉ እኔ አንድ ሳላነሰው የማልፈው ልጅ አለ። ጌታ አስራዳ ይባላል፣ የሰሜን ጎንደር የሕክምና ሳይንስ ቸችላ ሆስፒታል መምህር ነው። ጌታ አስራደ ይባላል። የዚያ ስቃይ አሁንም ድረስ ይታየኛል፣ ትዝ ይለኛል። እኔ የነበርኩ ማስታምመ አሁንም በእስር ቤት ቂሊንጦ ማረሚያ ቤት ነው ያለው። እንዲህ አይነት ሌሎችም ብዙ አሉ። ብዙ ልጆች ፋሲል አሁን ተፈቷል ፋሲል እና መስጦፋ ሻሸነን አካባቢ ነው አገሩ። ቀደም ሲል አባ ማዕከላዊን አንስተዋል። ማዕከላዊ ግን በአሁኑ ሰዓት መዘጋቱን ያውቃሉ ብዬ አስባለሁና እንደው እዛ ስቃይ የምታዩበት ቤት መዘጋቱ ለእርስዎ ምን ትርጉም ይሰጠውታል? አዎ፣ ማዕከላዊ እኮ እናስቻለውን የአንኮላሽ ቦታ ነው ማዕከላዊ። ብዙ ወንድሞቻችን አማራ፣ ኦሮሞ እየተባሉ የተንኮላሹ ዘር እንዳያፈሩ የተደረጉበት ቦታ ነው። ማዕከላዊ ተዘጋ ማለት ምንም አይደለም። የማዕከላዊ መዘጋት አይደለም እኛን የሚያሳስበን የሚያስጨንቀን ወይ የሚያስደስተን፣ ሰዎቹ መቀየር አለባቸው። ገራፊዎቹ መማር አለባቸው። መግረፍ መጥፎ ነገር መሆኑን ማወቅ አለባቸው። ሌላ መግረፊያ ቤት ከተዘጋጀ ምኑን ተዘጋው? ከሰላሳ ሰባት በላይ ገራፊዎች አሉ። አሁን እዚህ ይልቅ ሌላ ነገር ተናዘዝ አሁን የምናናዝዝ የእኛም እኮ የምትባልበት ቦታ ኮኑ ማዕከል አሉ ያልናገረው ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች ማወቅ ያለባቸው አዲስ አበባ ፖሊስ ኮሚሽን እስረኛ ሲገባ በየትኛውም ጣቢያ ሲገባ ክርስቲያን የሆነ ሁሉ ማተውን እየበጠሰ ነው የሚገባ፣ ደንብ ነው ተብሎ ነው የሚደረገው። በቃ ማንኛውም ሰው ማተውን፣ ክርስቲያን ከሆነ ማተውን በጥሶ ነው የሚገባው። ይሄ አይናችን ያየነው ሶስተኛ የሚባለው ነው ይሆን የሚሉኝ? አዎ ሶስተኛ አባ ገብረ ሥላሴስ እርሶስ እንዴት ነበረ የእስር ቤት ቆይታው? ያው ማዕከላዊ የደረሰብኝ ድፍና በደል እኔ ብቻ ሳይሆን የኢትዮጵያ ሕዝብ ማለት ይቻላል። እኔ በአደባባይ ላይ ራቁቴን ከነ ታንት እንኳን ሳለስ ራቁቴን በአደባባይ እስረኛ ባለበት ላይ ተገርፌያለሁ። መልሶ ቆብህን አውልቅ፣ ቆባችሁን አውልቁ፣ የሃይማኖት ልብሳችሁን አውልቁ እየተባል ያው ተደብድበናል። ያው ደብድበው ከዛው ላይ እኛ በራሳችን አላወለቅንም። ነገር ግን ሲደበድቡን፣ ሲጥሉን፣ ሲያንግላቱን ያው በራሱ ተቀዷል። ቅዳጁ ግን ለብሰ ነው የከረምነው አንድ አመት ከሶስት ወር ድረስ ያንን የተቀደደውን ልብስ አሁንም አስቀምጠነዋል። ቅርሳችንም ስለሆነ አስቀምጠነዋል። ልብሳችን የተቀደደው ራሳቸው መሬት ለመሬት እያንከባለሉ የቀደዱት ልብሱን ማለት ነው። የሚጠይቋቸው ሰዎች ተቀያሪ ልብስ አያመጡላቸውም እንዲ አባ ወይም አይገባም ክልክል ነው አይገባም እሱ ልብሱን አይገባም ተብሎ እኔን እኔንና አባ ገብረ እየሱስን በተለየ ትኩረት ተመልክተው ልብስ እንዳይገባልን የሚመጡት ዘመዶቻችን ሁሉ እየተሰቃዩ እንዲያውም ታፍረው ጠዋት ከመጡ ታስረው ውሎ ማታ ነው የሚፈቱ የነበሩ። ሁለት መነኮሳት ብቻ ነበራችሁ? እናንተ ብቻ ናችሁ ሌሎች አሉ? በነገራችን ላይ እዛ እስር ቤት ማዕከላዊ የነበርነ ሁለታችን ብቻ ነው መነኮሳት። ስለዚህ አንድ ቀን፣ ቀኑን አላስታውስም፣ ሁለታቸው መለያየት አለባቸው ተብሎ ወደ አዲስ አበባ ፖሊሲ ፖሊስ ኮሚሽን ይዘውኝ ሂደው፣ ከዛ ስንደርስ ወደ አረባ ይሆናሉ አብረውኝ ያሉትኝ ሌሎች እስረኞች፣ ከዛ ስንደርስ አንተ ካላወለክ አትገባም። ይሄ ስርዓታችን ነው ህጋችን ነው አሉኝ። ልብስ ልብሶት ና እሺ። በዚህም ካላወለክ አትገባም። አጣሳትም ሆነ ማንኛውም መጥተው አውልቀው ነው የሚገቡ። ይሄ ህጋችን ነው ብለው ይሄንን እንትን ሲሉኝ አባቶቻችን ደማቸውን ያፈሰሱት አጥንታቸውን የከሰከሱበት ስርዓት ሃይማኖት የሚያስክብ ማተብ የሚያስፈጥስ ከሆነ እኔም እንደ አባቶቼ ይኸው ለመሞት ዝግጁ ነኝ። ይሄንን አባቶቻችን እኔም ያለበሱኝ የሰጡኝ መከራ ቢመጣ መከራውን ልንቀበልበት፣ ሞት ቢመጣ ልንሞትበት እንጂ ላወልቅ አልችልም ብዬ በዛን ሰዓት ተደብድቤ ወደ ማይከላዊ መልሰው ኮማንደር መብራቱ፣ ኮማንደር አዱሽ የተባሉ ሰዎች በጨለማ ቤት ውስጥ ወስደው አስገብተው ሲደበድቡኝ አምሽተው ማታ መልሰውኛል። አዎ የማመሰግነው የኢትዮጵያን ሕዝብ ነው። በውጭም ያለ ዘር ቀለም፣ ቀይ፣ ጥቁር ሳልል ሃይማኖት ሳለይ የኢትዮጵያን ሕዝብ በጣም አመሰግናለሁ። ምክንያቱም እኛ ስለኛ እኛ ስለኛ ጩኸልናል፣ ስለ እኛ ታግሎልናል፣ አስፈትቶናል። ያስፈታንን ከእግዚአብሔር ጋር ሆኖ የኢትዮጵያ ሕዝብ ነው። በቅሊንጦ ማረሚያ ቤት በሚባለው ቦታ የሚገኙ ብዙ በሀሰት በማንነታቸው ዝም ብለው የታሰሩ ፍትህ አልባ የሚሰቃዩ ሰዎች አሉ ብዙ ሰዎች አሉ። እነዚህን እንደውም ስማቸውን ይዣለሁ አቶ ፈለቀ ታደሰ፣ ሰለሞን ገነቱ፣ ዮሴፍ ቦጋለ፣ አቶ ወንድማገኝ የሚባሉ ሰዎች በስኳር በስኳር የገቡ ሌሎች አብዮት ተስፋዬ፣ በላይ ፈንታ፣ አበበ ብርሃኔ የተባረሩ ሰዎች እነዚህ ሰዎች ምንም ሳያደርጉ በማንነታቸው ዝም ብለው እየታሰሩ የሚሰቃዩ ሰዎች አሉ። ፍትሕ አጥተው እያለቀሱ ይገኛሉ። በጣም ነው ማመሰግነው። እግዚአብሔር ይስጥልን አባቶች፣ ሁለታችሁንም። አባ ገብረ ኢየሱስ፣ አባ ገብረ ስላሴ። እሺ፣ አቶ አዲስ፣ እንግዲህ ያው፣ እሺ። አባ ገብረ ኢየሱስ በመጠኑ ነካክተ ነዋል ቅሊንጦንም ማረሚያ ቤት ዞን አምስት ዞን ሁለት እያልን እየተንከራተትን፣ አባ ገብረ ስላሴ ለአንድ ወር ዞን አምስት ጨለማ ቤት ነበሩ። እኔም ለሁለት ወር ከአስራ ዘጠኝ ቀን ጨለማ ቤት ዞን አምስት ነበርኩ። የሁሉ ነገር የደረሰብን ግን ሌላ ነገር ፈጥረን አይደለም፣ እውነትም ፊት ለፊት አስጠን ስለተናገርን ነው። እግዚአብሔር የተመሰገነ ይሁን። ሌላው ምስጋና ማቅረብ የምፈልገው ሼል ዋልባ የሚል ማህበር ወይም ዋልባ እንናገኝ የሚል ማህበር ጠበቃ ልኮ ጉዳያችን እንዲከታተልልን በማድረግና በመርዳት ትልቅ ስራ ሲሰራልን ቆይቷል። ከዚያ በመቀጠል በቅርብ ጊዜ እንዲሆን ዘመድኩን በቀለ በእውነት ይህ እንዲ እንዲነሳሳና እንዲቀጣጠል ያደረገልን ወንድማችን በእውነት እናመሰግነዋለን። ሌሎችም በየድረገጹ ሁሉም የስራቸውን ሰርተዋል። በእውነት በሀሰት የታሰርን ለመሆናችን ሁሉም ተገንዝቦ አውቆ ክርስቲያን የሆነ ሁሉ ትልቅ ስራ ሰርተዋል፣ አስተዋጽኦ አድርጓል። እየመጡም ጠይቀውናል። በእውነት በጣም ደግሞ ውስጣችን የነካው በተለይ የሙስሊም ወንድሞቻችን ተከታዮች መጥተው እግዚአብሔር ያስፈታችሁ ምን እንርዳችሁ ምን እናድርግ እያሉ ሲያጽናኑ ብለው ሄደዋል ሰንብተዋልን እና እጅግ በጣም አድርገን በወገናችን በህዝባችን እናመሰግናለን። መልካም እና መቼም ምንም መድረግ ባንችልም የታሰሩ ወንድሞቻችን ግን እነ መቶ አለቃ ማስረሻ እነ ዶክተር ፍቅሩ ማሩ እናስቻለው ደሴ አሁንም ነጋ ዘላለም እስካሁን ድረስም አልተፈታም ወንድማችን ሌሎችም እስረኞች አሉ። አባይ የጠቀሷቸውን በሙስና ምክንያት የገቡት እነዚህ ወንድሞቻችን እና አብዮት ተስፋዬ እና በብርሃኔ እነዚህ በሀሰት የፖለቲካ ትኩሳት ለማብረር ተብሎ የገቡ ወንድሞቻችን ናቸው እና እነዚህን ሰዎች ሁላችን ተረባርበን የማስፈታቱን ስራ ብንሰራ ጥሩ ነው። መንግስትም ይህን ነገር ትኩረት ሰጥቶ ቢሰራበት ጥሩ ነው። አስመሳይ ሀገር አጥፊዎችን ሊቆጣጠር፣ እውነተኛ ንጹሐን ሰዎችን ግን ወደፊት ቢያመጣ ጥሩ ነው ብለን እንመክራለን። ተሰናብቻ ያለሁ እግዚአብሔር ይስጥልኝ ብዬ ግን አንድ የመጨረሻ አባ፣ እንደሚያውቁት እንግዲህ አሁን በኢትዮጵያ አንዳንድ ለውጥ ይኖራል የሚል ተስፋ በብዙ ሰዎች ዘንድ ይሰማል። ለዚህ መነሻ የሆነውም የአዲስ ጠቅላይ ሚኒስትር መሾምና ዝርዝሩና ሁኔታቸው አያያዛቸው ወደፊት የሚለይለት ቢሆንም በአሁኑ እንደው እርስዎ ምን አስተያየት አለሁት? በዛ ብንጨርስ ወዳለሁ አሁን ጥሩ ይሰራሉ እንዲህ ያደርጋሉ ብለን በመጀመሪያ ደረጃ መናገር የምፈልገው የዶክተር አብይ አህመድ ወደዚህ ስልጣን ለመምጣት ያበቃው የህዝብ ንቅናቄና ማዕበል ነው። እሳቸውም ህዝቡ ሊያመሰግኑ ይገባቸዋል። ብአዴንም ሆነ ኦህዴድ አፍ አውጥተው እንዲናገሩ ያደረጋቸው የህዝብ ንቅናቄና ኃይል ነው። ይህም ህዝብ ሊያመሰግኑ ይገባቸዋል። እኛም ደግሞ እናመሰግናቸዋለን። እና ወደፊት ለውጥ ይመጣል አይመጣም የሚለው ወደፊት ስናየው ነው እንጂ በንግግራቸውና አሁን በሚያደርጉት ንግግርና አስተያየት መልካም ጅምር ነው ብዬ አስባለሁ። ግን ይሄ ንግግር በተግባር መቀየር አለበት ነው። ሁለታችሁንም በጣም አመሰግናለሁ። አባ ገብረ ኢየሱስ ኪዳነ ማርያም፣ አባ ገብረ ስላሴ ወልደ ሃይማኖት፣ ዜር ይስጥልኝ። በጣም አመሰግናለሁ። እሺ። ጤና ይስጥልኝ አድማጮች። መነኩሳቱ በተለይ በቤተ ክርስቲያኒቱ ላይ ስላቀረቡት ክስ ማብራሪያ ለማግኘት ወደ ጠቅላይ ቤተ ክህነትና ወደ አዲስ አበባ ሀገረ ስብከት ያደረግነው የስልክ ሙከራ አንቺ በመጥፋቱ አልተሳካልንም። ይሁንና ከዚህ ቀደም በቤተ ክርስቲያኒቱ ይፈጸማል ስለሚባለው ሙስና ዘገባ ባቀረብንበት ወቅት በጊዜው የአዲስ አበባ ሀገረ ስብከት ስራ አስኪያጅ መምህር ጎይቶም ያይኑ ይህን ብለው ነበር። ማስረጃው የታለ? ሙስና በጣም ስሩን ሰዷል ይላሉ። በዚህ ዓለም የለም ለማለት በትክክለኛ ጥናት ነው የሚያስፈልገው። ሪሰርች ሳይኖር ይሁን በትክክል እዚህ ቦታ አለ፣ እዚህ ቤተክርስቲያን አለ እንዲህ ያለ ለማለት የተጠራ የተጠና ሪሰርች ሊኖር ይገባል። የለም ለማለትም በትክክል የተረጋገጠ አለመኖሩን የተረጋገጠ ነገር መኖር አለበት እንጂ ከሀሜት እና ከአልዋልታ ከቤተክርስቲያኒቱ የመንፈስ ልዕልና አኳያ ይህ በጣም ሰውነትን፣ መንፈስን የሚያዋረድ ተግባር በቤተክርስቲያኒቱ መኖሩ ያሳዝነውታል። ማለት ሙስና በጣም ከቤተክርስቲያን ከክርስትና መንፈሳዊ ልዕልና አኳያ አስፀያፊ ነው። እውነት ነው። ይሄ አለመባሉ በትልልቅ አባቶች ስር ሰዷል መባሉ ራሱ ያሳዝንታል። አለ መባል በጣም የሚያሳዝን ምንም ጥርጥር የለ። እጅግ በጣም አሳዛኝ ለምን? ከቤተክርስቲያን ተልኮ ከቤተክርስቲያን መንፈሳዊ አካሄድ አንጻር እዚህ ጥርጣሬ ውስጥ ራሱ መገባቱ በጣም ትልቅ ትልቅ በጣም ውድቀት ነው። ትልቅ አሳዛኝ ሁኔታም ነው። አድማጮች፣ አሁን ለምሽቱ ሁለተኛ ወዳደረግነው ቅንብር እንወስዳችሁ። በደቡብ ክልል በሚገኘው የሸከችው አካባቢ ባለ ደን ላይ በቅርቡ ተነስቶ የነበረ ሰደድ እሳት በደኑ ብዙ ክፍል ላይ ጉዳት ማድረሱን የአካባቢው ተወላጆች በምሬት ይናገራሉ። በረሃማነትን በመግታት በኩል ጉልህ ድርሻ አለው ከተባለው ደን ከ250 ሄክታር በላይ የሚሆን መውደሙን የገለጹት የአሜሪካ ድምፅ ያነጋገራቸው ሰዎች በመንግስት በኩል ሊደረግ ይገባ የነበረው የሰዓቱን የማጥፋትና የመከላከል ስራ በወቅቱና በአግባቡ አልተከናወነም ሲሉም ይከሳሉ። ሰለሞን አባተ አነጋግሯቸዋል። የደቡብ ምዕራብ ኢትዮጵያ አንድነት የተባለ ድርጅት አመራር አባላት መሆናቸውን ገልጸውለታል። ወደ ቃለ ምልልሳቸው ንዝለቅ። እኔ ብርሃኑ ወደሰንበት ይባላለው የደቡብ ምዕራብ ኢትዮጵያ ህዝብ ህብረት ቃል አቀባይ ነኝ። የምኖረው ሰሜን አሜሪካ ነው። እሺ። እኔም ዶክተር አቻመ ደገቡሾ ይባላል፣ ሻና ይባላለው። እኔም እንደ አቶ ብርሃኑ የ ደቡብ ምዕራብ ኢትዮጵያ ሕዝብ አንድነት የውጭ ጉዳይ ቃል አቀባይ ነኝ። የደቡብ ምዕራብ ኢትዮጵያ ሕዝብ አንድነት ድርጅት ነው? ማህበር ነው? ፓርቲ ነው? ምንድን ነው? ፓርቲ ነው። የተለያዩ የአካባቢ ያሉት ብሄረሰቦች እስካሁን ድረስ በቲፒኤልኤፍ አሁን በኢህአደግ መሰረት በኤትኒክ ሰዎቹ የተደራጁ ስለነበሩ እዛ ይልቅ ጭቆናውም ችግሩም ስላለ ኤትኒክ ቤዝድ ያልሆነ ጂኦግራፊካል ቤዝድ በሆነ አንድ ላይ መጠን የራሳችን ችግር የሚፈታ ከሌሎች ኢትዮጵያ ተመሳሳይ ድርጅቶችም ጋር ብረን የሚሰራ በሚል የተፈጠረ ድርጅት ነው። በሁለት መቶ አስራ አምስት ቱ የተፈጠረ ድርጅት ነው። የዛሬ ሶስት ዓመት አካባቢ ማለት ነው። አዎ የዛሬ ሶስት ዓመት አካባቢ እና በዛ መሰረት ብዙ ስራዎች የሰራ ድርጅት ነው እስቲ አቶ ብርሃን እርሶ ቃል አቀባይ ም ኖትና ወደ እርሶ ደግሞ መለስ ልበል ማን ማንን ነው የምታካትቱት የትኞቹን የህዝብ ክፍሎች ነው የምታካትቱት እንግዲህ ቀደም ሲል የከፋ ክፍለ ሀገር ይባል የነበረ አካባቢ ነው ይሄ አካባቢ ቀደም ሲል በከፋ ክፍለ ሀገር ውስጥ ይጠሩ የነበሩ የከፋ አውራጃ የልሞ አውራጃ የጊምራ አውራጃ ሞቻ አውራጃ ማጂ አውራጃ ኮሎኮንታ አውራጃ የጅማ አውራጃ ይባሉ የነበሩ ናቸው። እና በሰማኒያዎች አካባቢ እንደገና በአስተዳደር ክልል ተብለው የከፋ የሸካ የቤንች የማጂ አጠቃሎ ያለ ነው። በነኚህ አካባቢዎች ውስጥ የሚኖሩ የተለያዩ ቋንቋ ተናጋሪ ህዝብ አለ። ከፋ፣ ቤንች፣ ሸካ፣ ቢዚ፣ ሜኒ፣ መዠንግር፣ ሱርማ፣ ዝልማሙ፣ ናኦ፣ አኝዋክ ሸኮ እነኚህ አስራ አንድ አሉ ብሔረሰቦች ሌላው ደግሞ በስራ በንግድ በመኖሪያ አካባቢ ምርጫ መጥተው የሰፈሩ ኢትዮጵያውያንን ያካትታል አስራ ሁለተኛ ማለት እና እነ ህዝቦች ነው የምንወክለው እስቲ አሁን በቀጥታ ወደ ተነሳንበት ጉዳይ ልውሰዳችሁ እና በአካባቢው የተፈጠረ ችግር እንዳለ ገልጻችኋል ምንድን ነው ይሄ ችግር እስኪ አስረዱኝ ምናልባት ሊጀምርና እሺ ዶክተራችን ሊቀጥል ይችላል በቅርብ ጊዜ በታሪክ ውስጥ ታይቶ በማይታወቅ ሁኔታ የእሳት አደጋ በሸካ አካባቢ ያለውን ጫካ ደምስሷል እና ያ ለእኛ በጣም ከፍተኛ ድንጋጤን እንዲያውም የመደነቅ ሁኔታ እንዴት ይህ ሊሆናል ታይቶ ያልታወቀ ነገር በሚል ብዙ እንትን ያለ ነው። ወደ አንድ መቶ አርባ አንድ አርባ ሁለት ሺህ ሄክታር የሚሆን ደና አለ የዛ አካባቢ ከዛ ውስጥ ወደ ሁለት መቶ ስልሳ ሄክታር ደን ተቃጥሏል እና ያ በጊዜ ደርሶ ያንን ያጠፋ ሰው የለም። አካባቢው ህዝብ ባለው ኖሌጅ ሄዶ ያንን ለሶስት እና ለአራት ቀን ቆይታ እንደተቆጣጠረ ሰማል እና መንግስትም በጊዜ አቅም ያለው መንግስት ነው። መንግስትም አለ ብማላምንም እንግዲህ፣ በዛ ምንም አልተደረገም። በመሀሉ ህዝቡ ስለገባ የአካባቢ መንግስት ተወካዮችም ሚና እንደተጫወቱ ሰምተናል። ትልቁ ጫካ ጭፍጨፍ አለ። ነገሩ ምንድን ነው? በኃይለሥላሴ ጊዜ ያ አካባቢ ያለ ጫካ ጥቅጥቅ ያለ ጫካ ነው። በጫካው ብዛትና የተነሳ አካባቢ እንዳውም ለእስረኞች የጊዞት አገር ተብሎ ያበጎበኛ የታስሩበት አካባቢ ነው። ለመንግስት የተቃዋሚዎች እነዚህ ዝም ብሎ ወስዶ የሚደፉበት አካባቢ ነበረ። ከዛ ከገባ አትወጣም ማለት ነው። እንዳው ክረምት ከሆነ ማውጣት የማትችለው ነው። በደርግ ጊዜም ቢሆን አካባቢ እንደዚህ እንዳሁኑ ብዙ የተጨፈጨፈ አይደለም እና እዛን ጊዜም ሰፈራ ተብሎ በተከትላዩ አካባቢ የመጡ ሰዎች ነበሩ። እነሱም ሰፈራ ተብሎ የሚደረገው ህዝቡ ድሮ የሚጠቀማቸው ቦታዎችን ጫካ ውስጥ አስገብቶ አልጨፈጨፈም እና ያአሁኑ ልዩ የሚያደርገው ኢንቨስትመንት በሚል መልክ ከፍተኛ ዘመቻ እየተደረገበት ነው ወደ ማለት የደረሰ ነው። እንዲያውም ብዙ የአካባቢ ህዝብ ኖሌጅ ያለው የአካባቢ ያለውን የጫካ ሀብቶቹን እና አውሬዎቹንም በ ኢንፊኔቲን አስተዳድሮ የመጠቀም ችሎታ ያለው ህዝብ ነው አለ። ይህንን በማስመልከት ማልካ በሚባል ድርጅት ገብቶ ዩኔስኮ ፕሮቴክትድ የሆነ ኤሪያ ሆኖ ተቀምጧል። ብዙ ጥናቶችም ተደርጓል። ዋርቪክ ዩኒቨርሲቲ ዩናይትድ ኪንግደም ፒኤችዲ ደረጃ መለሰ ደምጦ የሚባለው እነዚህ የህዝቡ የአካባቢ የማኔጅመንት ችሎታ ለሌሎቹም ቢቁ ሊሆን የሚችል እናው ማስተማር የሚችል ብለዋል። የሸካቸው ህዝቦች እንዴት ያንን ጫካ እስካሁን እንዳስተዳደሩና ከትውልድ ወደ ትውልድ እንዳስተላለፉ፣ እንዴት እንደሚጠቀሙ ያ ላይ ብዙ ሪሰርቾች የተሰራበት ነው እና ያንን መሰለ ቦታ አሁን እያቃጠሉትም ነው። ለከሰልም እያቃጠሉ ሲጭኑ ተይዘዋል። ለኮንስትራክሽን ስራም በተለያዩ መልኩ እያጨረሱት ነው። ኢንቨስትመንት ብያሉ እየተከፋፈሉ በከፍተኛ የሆነ እየጨረሱ ያሉበት አካባቢ ነው እና ብዙ አቴንሽን የሚያስፈልግ። የአሁኑ እሳት አደጋ ደግሞ በከፍተኛ የሰው እጅ እንዳለበት በጣም ያመለክታል። ኃይለ ገብረ ስላሴ እዛ አካባቢ ተመርቷል። ቦታውን ጥያቀም ነበረ፣ ያኔ ለማስፋፋት ህዝቡ በጣም ስለተቃወመ ያ ጫካ እሱ እንደሚፈ ፈልጎ ሊሄድ አልቻለም። በአጎራባች ቦታዎች ነው እሳቱ የተነሳው። አሁን እሳቱ ስለሄደ ያ ቦታ አሁን እሳት የለም። እና አሁን ቦታው እንወስዳለን የሚል ነገር የሚመጣል ብለን እናምናለን። አሊሙድም እንደዚሁ በአካባቢ ገብቷል። የታዋቂ ቢዝነስ የሚያካሂዱ ሰዎች ይዛ እሱም እንደዚሁ ብዙ አካባቢ እየጨረሰ ነው። በተመሳሳይ ሁኔታ ብዙ ገንዘቦች ያካበቱበት አካባቢ ቢሆንም እዛ አካባቢ መልሶም ያንን አካባቢ ኢንቨስት አድርጎ አካባቢ መንገድ ማሰራት፣ ምድር ቤት ማሰራት፣ የተለያዩ ነገሮችን ኮንትሪቢዩት ያደረገው ገንዘቡ ሲሄድ እና አካባቢው ሲጠፋ ነው የምናየው እና የጫካ ማቃሰል ሁኔታ ከሌሎች አካባቢ የሚኒስትር በተደረጉት ነገሮች ላይ ምናልባት ጠርቶ ብርሃኑ በደንብ ስለሚያውቅ ሊጨምር ይችላል እና በጣም አስደንጋጭ ነው እኛንም ይሄ አሁን ሰላማዊ ትግል እና ከተለያየ ወደ እንዳውም የተለየ ትግልም የሚያስከደን ምን ነገር ነው። እና በጣም አሰቺና አስፈሪ በሆነ ሁኔታ ስለመጣ መተኛት አቅቶናል ማለት ነው። አቶ ብርሃኑ የሚያውቁት ተጨማሪ ነገር ካለ እስቲ ወይም የደረሰት የሰሙት ነገር ካለ እስቲ ያጫውቱን። በጣም ሰለሞን። በጣም እንግዲህ ይሄ አካባቢ ይሄ ከፍላገር የተቋቋመው ከምኒልክ ኢትዮጵያን አንድ ለማድረግ በነበረው ጦርነት በአስራ ስምንት ዘጠና ሰባት የተቋቋመ ክፍለ ሀገር ነው። ከዛን ጊዜ የጀምረው ምንም አይነት ቃጠለው ውሃ ማቃጠል ትችላለህ። ውሃ ማቃጠል ማለት ነው ያንን ደን ሶስት መቶ ስልሳ አምስቱን ቀን በአመት ውስጥ ዝናባቸው ማያውቅ አካባቢ በምንም ተአምር አይቃጠልም። ለዚህም ነው የፖለቲካ ትርጉም እንድንሰጥ ያደረገው። የባሌን ደን የቲፒኤልኤፍ መንግስት ማቃጠሉን የሚያውቅ ሰው ለዚህኛው ምንም ማብራሪያ አያስፈልገው። ይሄ ተመሳሳይ ነው። ምክንያቱም ይሄ ብቻ አይደለም፣ የደን መቃጠሉ አሁን የመጣ ነው። ከመቃጠል በላይ የአካባቢ ችፑር ፋብሪካ አቋቁሞ የዛን አካባቢ ደን ነው አጓጉዘው ለአረብ ሀገሮች ሲሸጡ የቆዩት። ደኑ እያለቀ ነው ያለው። ይሄ ደን ደግሞ የዛ የአካባቢው ህዝብ ሀብት ብቻ ሳይሆን የመላ የኢትዮጵያ ህዝብ ሳንባ ነው። በአለም ዩኒስኮ ተመዝግቦ የሚገኝ ደን ነው። ይሄ ስርዓት በስልጣኑ ላይ የሚመጣ ነገር ምንም አይነት ነገር ከሆነ ከማጥፋት ወደኋላ የማይል ስርዓት ውስጥ ነው ያለ ነው። ይሄንን ደግሞ ይሄ ህዝብ እየኖረበት ውስጡ ለልጆቹ የሚያወርሰው ሀብት ይሄ ነው። ከወላጆቹ ሲወርስ የመጣው ሀብት ፎቅ አይደለም፣ ይሄንን የተፈጥሮ ሀብት ነው። ቀፎ ሰቅሎበት የሚበላው እርሻ ውስጡ እየኖረ ነው የምልህ፣ ሰለሞን ውስጡ እየኖረ በእኛ ባህል እንጨት ካልሞተ በስተቀር ለማገዶ አይነድም። የሞተ እንጨት ነው አውጥቶ ለማገዶ የሚጠቀመው። ያልነካውን እነሱ መጥተው ዛሬ አላሙዲን ቤለው ኃይሌ ገብረ ስላሴ፣ የጋምቤላን የምታውቁት ነው። ይሄ ብቻ አይደለም። ዘጠና ሰባት ኪሎ ሜትር የኢትዮጵያን መሬት የትርማና ጥድ የሚባል የነበረው ማጂ አሳልፎ ለሱዳን የሰጠ ስርአት ነው ያለው። ይህንን አንድ መቶ ስልሳ ኪሎ ሜትር እንደንድ እየጨፈጨፉት ነው ያለው እና ያ አካባቢ ማለት ህዝቡ ሌላ ምንም ነገር መተዳደሪያ የለው ይሄንን ነው። ይሄን ቃጠሎ ሆን ተብሎ ነው እንግዲህ። በግምታዊ አይደለም የምናወራው ለአደጋ ጊዜ ፈጥኖ ቀድሞ የሚደርሱ በሌላ አገር ላይ መንግስት ነው። ስለዚህ መንግስት ነኛ ያለ ህዝቡ እየተረባረበ ያለው ቆይቶ ነው የደረሰው። ደርሶም ከሆነ ለ ሆን ተብለው የተደረገ መሆኑን ነው ልንገልጽልህ የምንፈልገው። ይሄ ብቻ አይደለም የኛ ችግር። የበበቃን እርሻ ውሰደው፣ የቴፒን እርሻ ውሰደው፣ ህዝቡ ነው ህብረተሰቡ ነው ያለማ። የውሽውሽ ሻይ ውሰደው ህዝቡ ነው ያለማ። ዛሬ የስርዓቱ ሰዎች ወርሰው እነሱ ልጆቻቸውን በአውሮፓና ኤዥያን ሀገሮች የሚያስተምሩበት የኛ ሀብት፣ የዚህ አካባቢ ሀብት ነው የአካባቢ ህዝብ በድህነት በመንገድ እጦት በጤና ችግር መከራውን እያየ ያለበት አካባቢ ነው ከአካባቢ ልጆች አስር የማይሞሉትን ነጭ ሸሚዝ ለብሶ ደሞዝ ከፍሎ ነጭ መኪና ያስነድተው በቃ ያ ማለት የአካባቢ ህይወት ተለወጠ ነው የሚባለው ስለዚህ እኛ ሌሎች አለም ህዝቦች ለነጻነታቸው ታግለው ነጻነታቸውን ያገኙበትን መንገድ እንሄዳለን ህዝባችን እናስተባበራለን በዚህ እቅል ላይ መኖራችንን መረጃ አግኝቶ ይሄ ህዝብ እኮ ሸካ በአስራ ዘጠኝ ሰማኒያ ሰባት ዓመተ ምህረት መንደር ምስረታ በግዳጅ አልቀበልም ብሎ ጦርነት ታውጆበት ተዋግቶ የነበረውን የደርግ ስርዓት ያሸነፈበት አካባቢ ነው። ደኑን ተጠቅሞ ነው ያሸነፈው። ይህን ተፈጥሮ ራሱን የሚከላከልበት ደን መሆኑን ስለሚያውቁ ነው። የቲፒኤልፍን ሸፍጥ የሚያውቅ ሰው ብዙ እንዲህ አይነት ማብራሪያ አያስፈልገውም። እኛ ውክልና አልሰጠንም ለቲፒኤልፍ ተዋጋና መጥተህ ነፃ እኛን አውጣ ብለን ወይም እኛን ግዛን ብለን ውክልና አልሰጠንም። እስካልሰጠን ድረስ ይሄ ቡድን ሊያስተዳድረን አንፈቅድም እንዲወርሰን አንፈቅድም። እኛ ህዝብ ውስጥ ገብተን እየሰራን ያለ ነው። ይህንን ነው ማብራራልህ የምፈልገው ሌላ በጣም ብዙ ብዙ ብዙ ብሶቶች አሉ። በዚህ ሰዓት ውስጥ ተወርቶ አያልቅም። በዚህ ስርዓት ውስጥ የተፈጸመው ለዛ አካባቢ ህዝብ ይህን ነው ልልህ የምችለው። በትንሽም ሰለሞን፣ እንግዲህ ቀደም ሲል እንዳልኩት እንደዚህ አይነቶቹን ከፖለቲካ ጋር የተያያዙ ከጭቆናም ጋር የተያያዙ እናንተ የተመሰረትንበት ምክንያት ነው ካላችኋቸው ጋር የተያያዙ የፓርቲያችሁን ማንነት የሚመለከቱ ዝርዝር ጉዳዮችን የፖለቲካ ጉዳዮችን አንስተን በፖለቲካ ርዕስ በደንብ እናያቸዋለን ወደፊት አሁን ግን ይሄንን የዚህ የሰሞኑን ቀጠሎ በተመለከተ አሁን በቁጥጥር ስር ውሏል ነው የምትሉኝ? ቀጠሎ አቻሜ ነኝ እንጂ። እሺ ዶክተር አቻሜ አዎ፣ ለጊዜው ቀጠሎ በቁጥጥር ውሏል ተብሎ ተነግሮናል። ግን ተመሳሳይ ቃጠሎ ከተነሳ ምን አይነት ዝግጅት አለን ያን ለመከላከል የምለው ነገር አለ። ሌላው ለመግለጽ የምፈልገው የአሁኑ ሲስተም ምንድን ነው፣ ፍቃድ እየተሰጠ በቢዝነስ ኢንቨስተሮች ናቸው እየተባለ በተለያዩ ምክንያቶች ህጋዊ ያልሆነ ቢዝነስ እየተደረገ ነው። ይሄ ስለሚደረግ አሁንም ምክንያት እየተ የተደረገ ጫካዎቹ የመቃጠልና ከሰል የመሰብሰብና የመሸጥ እንዲሁም መሬቱ ነጻ ነው ብሎ የመግባት ነገር አለ። የሸካቸው ህዝብ ጠቅላይ ሚኒስትር መለስ ከመሞቱ በፊት ፒቴሽን አድርጎ ሄዶ ይሄን ጫካችንን እንቆጣጠራለን አካባቢያችንን እናስተዳድራለን ስ ይሄ ሸካኮ ሸካቸው ማለት ይሄ ሸካኮ የሚባለው ስል ተስፋፊ ነው፣ የመስፋፋት አላማ አለው ህዝብ ነው ከየት ናቸው ምናምን ብሎ ነው እዛ አዋርዷቸው ሽማግሌዎችን ያባረረው እና እነዚህ ሰዎች በእነሱ ላይ ነው አሁን ይሄ ቢዝነስ ኢንቨስትመንት፣ ይሄ የተለያየ ነገር እየተባለ አሁን ጫካውን ወደ ማጥፋቱ ላይ እየመጡ ያሉት እና ጫካው ለጊዜው አሁን እሳቱ ጠፍቷል፣ ግን የሚቀጥለውን የሚጠብቅ እንደ ሌሎቹ ሀገር የእሳት አደጋ መቆጣጠሪያ የለውም። ህዝቡ ድሮ የነበራቸውን ጋራ ተነስቶ የማጥፋቱን ሁኔታ አጠብቶታል። ገና ሪቫይቭ ያደረጉ ነው ዝግጅት የለም። አሁን እኛ የምንፈልገው ምንድን ነው? ዓለምም ብዙ ጥናት አድርገው ያንን አካባቢ ፕሮቴክት አድርገዋል። ኢትዮጵያኖችን ብዙ ጥናት አድርገዋል። ዝም ብሎ ወረቀት ላይ ከማድረግ እና አፕሪሺዬሽን ከማድረግ ይልቅ ከፍተኛ ተጠባባቂ የመከላከያ ሁኔታዎችን እዛ አካባቢ እንዲደረግ እንፈልጋለን። ከሆነም እንደ ፖቸርስ ኬንያ ውስጥ ዝሆኖችን እየገደሉ እንትኑ የሚሰበስቡትን ለመከላከል እንደሚደረገው ያ ጫካ ብቻ ነው ኢትዮጵያ ውስጥ አለው አቶ ብርሃኑ እንዳለው ኢትዮጵያ ውስጥ ሶስት ፐርሰንት ጫካ አለ የሚባለው እዛ ነው ያለው ያን ጫካ የመጠበቅ መፍቱ የኢትዮጵያ ህዝብ ነው የሸካቾ ህዝብ ነው ሸካቾ ህዝብ መጀመሪያ መፍት አለው የመከላከል ለጦርነት ተነሳት ይህንን ገደለ ይህንን አደረገ የሚለው ሁለተኛ ይህ አይነቱ ወደፊቱ ሊሰራ አይችልም ሰው ሊገደል ይችላል እና እንደዚህ አይነት ዲግሪ በሚዳረግበት ጊዜ እንደዚህ አይነት ፍጻሜ በሚያደርግበት ጊዜ ይህንን ያደረገው ዘረኛ ሆኖ እንዲሆን ሆኖ ተብሎ ሁለተኛ እንዳይነገር፣ ከዚ አሁኑ ለማስመር እፈልጋለሁ። እና ከእንግዲህ እራስን የመከላከል ነው እየሄድን ያለው። ካሁን ዝም ብለን መንግስት ወይንም የእኛ ህዝብ ኢትዮጵያን መጦ ይደግፉናል፣ ይረዱናል፣ ያዝኑልናል፣ ጫካችን ይጠብቁልናል። አሁን ቅድም እንደተባለው የህይወታችን ምትል ነው እና ያንን ያደርጋሉ ብለን ጠበቅን። አልተደረገም። አሁን ያለን ቻንስ ምንድን ነው? ድንጋይም ይሁን ጠመንጃም ይሁን ይዘን ራሳችን የመከላከል መፍታችን የተጠበቀ መሆን አለበት እና ለወደፊቱ እኛ ላይ ህዝቡ ሰዎቹ እንዳይጮሁ ነው ያንን አደራ የምንለው። ምንድን ነው እዛ አካባቢ አማራም ኦሮሞም ትግረም ሁሉም አለ። የዘር አይደለም፣ የአካባቢ ነው። የልጆቹ እዛ አድጓል ተወልዷል። አልሸካቸው ልጆች ናቸው እና እነሱም እንደኛ ሆኖ መነሳት አለባቸው። ይህ ለዘረኝነት አይደለም ምንለው የሚጠቀሙበት ነው የሚኖሩበት ነው መማሪያ ጥሩ መሰረታዊ የሆኑ ነገሮች እንዲቆም ቋቋሙ ጫካው እንዳይጠፋ እሳትን እንጨትን ከማድረግ ኤሌክትሪክ እንዲስፋፋ የተለያዩ የኢነርጂ ሶርስ የሚያመጡ ነገሮች ላይ እኛ እውቀቶ አለን። ያንን ወስደን ማስተማር እንችላለን እና ያ እንዲተባበሩ ይዛ ካዚ ተወለዱ ሌሎች ብሔረሰቦች እንደ ሌላ ራሳቸውን እንዳያው እንዳይፈሩ እና ተሳትፎ እና ያንን አካባቢ መከላከል እንዳለባቸው ትሪ እናደርጋለን። የዓለም ህዝብም እንደዙ እንዲሳተፍ እንፈላለን። እናንተ ሚዲያዎቹ የእናንተ ሀብት ነው። ምግብ ለስራ እየተባለ ጫካ ሲተከል እና ድሮ ደረቅ የነበረው አሁን አረንጓዴ ሆኖ ሲያሳዩ ሲደሰቱ እናያለን። እኛ የነበረውን እያጠፋን እነሱ እየተከሉ ናቸው። ዋይ ለምን እንደዛ ያደርጋሉ? እኛ ጋር ያለውን ለምን ያጠፋል? የራሳቸው ነው እና ያ ስለሚሰማን በፖለቲካ አይደለም አሁን እየተጫወት ነው ያለው የመኖርና የመጥፋት ሁኔታ እና እዛ ላይ ማንኛውም ኢትዮጵያዊ ሚና እንዲጫወትን እንድረዳል ጥሪያችን እናቀርባለን። አቶ ብርሃኑ፣ ለመሆኑ በዚህ በአሁኑ ቃጠሎ የደረሰ ጉዳት አለ? በሰው ላይ እና ከተፈጥሮ ደን መውደም በተጨማሪ በሌላ ንብረት ላይ ተያይዞ የደረሰ ጉዳት አለ? የምታውቁት ለእኛ ደኑ ራሱ ሕይወት እንደመቃጠል ነው የምንቆጥረው እና ከዛም በፊትም የነበሩ ነገሮች በሙሉ ይፈጸሙ የነበሩ በሰዎችም ይፈጸሙ የነበሩ አሁን ቃጠሎው ተብሎ የቃጠሎ ስያሜ የተሰጣቸው ሰው ሰራሽ ነው ብለን ነው የምንወስደው እየተፈጸሙ ያሉት እንደ ሕይወት ነው የምንቆጥረው እና ዳታው እንግዲህ ከቦታው ስናገኝ እንሰጣለን። በዚህ አጋጣሚ ግን ሰለሞን በበቃን እርሻ የቴፒን እርሻ የውሽውሽን የገማድሮን ይህ አሁን እየተቃጠለ ያለውን ደን የህዝቡ ህዝቡ የአለም ማሆነ ይሄንን ህዝቡ ወደ ራሱ ልማት ማህበርነት በትግሉ ማዛወር እንዳለበት መልእክቴ እንዲደርስ እንፈልጋለን። በደን ውስጥ እየገቡ እየቆረጡ ያሉት ኃላፊነቱ ለሚመጣው ህዝቡ ለሚያደርስባቸው ነገር ኃላፊነቱን እነሱ ናቸው የሚወስዱት እና በጣም መጥፎ ደረጃ ላይ ደርሷል። ያ አካባቢ ህዝቡ ከቁጥጥሩ ውጭ ነው። እኛ መረጃ አለን። ከወዲሁ ራሳቸውን አውቀው አዘጋጅተው ከአካባቢው ቢወጡ ነው የተሻለ የሚሆነው ብለን ነው አስተያየቱ አቶ ብርሃኑ፣ ለመሆኑ ከውጭ የሚገባ ኢንቨስትመንትን ትቃወማላችሁ እናንተ ማለት ነው? በአካባቢው የልማት ስራ ለመስራት የሚሰማሩ ኢንቨስተሮች፣ ነዋይ አፍሳሾች ካሉ ምንድን ነው የምታስቡት በዚህ ላይ? በሚገርምህ የዚህ አይነት አይደለም። እኛ ልማትን የሚጠላ ማንም የለም። በጥናት ላይ የተመሰረተ ሊለማ የሚገባ አካባቢ ነው መልማት ያለበት። በልማት ስም ገብተው የተፈጥሮ ሀብት ዘርፎ መሸጥ ነው የተያያዙት ደን እኮ ለአረብ ሀገሮች ለዱባይ እና ለሳውዲ አረቢያ ፈርኒቸር እኮ ነው የእኛ ዋንዛ የአካባቢው ዋንዛ የሚሆነው። ይሄ ተቆርጦ ምድረ በዳ በሆነ ቁጥር አካባቢው በድርቅ መጠቃት ነው የሚያጋጥመው። እኛ ኢንቨስትመንት የሚባለውን ነገር የምንቃወመው ነገር የለም፣ ግን በኢንቨስትመንት ስም የሚመጣው ትክክለኛው ኢንቨስትመንት አይደለም ነው የእኛ ተቃውሞ። በሰለጠነ መንገድ መጥቶ ለአካባቢው ህዝብ የሚጠቅም ነገር ማለት ነው። አሁን እየተደረገ ያለው በአካባቢው ይዞ መሸሽ ነው ስለዚህ ይሄ ኢንቨስትመንት ሳይሆን የተለወሰ ነገር ነው። በሽፋን በኢንቨስትመንት ሽፋን የሚፈጸም ዘረፋ ነው። ስለዚህ እኛ ይሄንን ደግሞ ጠንቅቀን እናውቃለን። ወረቀት ላይ የተቀመጡትንም አይደለም እኛ ወደ ተግባር ተቀይሮ አላየንም ነው። ምድራችን ለሁላችን ኢትዮጵያውያኖች ትበቃለች። እኛ የሰው ልዩነት የለንም። እኛ ጋር የሚመጣ ሰው ነውር ነገር ቢኖር ወደ እኛ አካባቢ ለመስፈር ፈልጎ ነው የመጣ ሰው መቀበል እንጂ ማስወጣት የለም። እድሉ ከተሰጠኝ ኢንቨስትመንቱ ላይ አንድ ሁለት፣ እሺ ባጭሩ ነግር እና እኛ ኢንቨስትመንቱ ላይ አቶ ብርሃኑ እንዳለው ምንም ተቃውሞ የለም። እንዳውም ህዝባችን የቴክኖሎጂ የአካባቢ እድገት እንዲያድግ ከፍተኛ ልመና ነው። ያደርገ የኃይለ ሥላሴን ጊዜ ከደርግ ጊዜም ጀምሮ እያደረገ ያለው ደርግ ጊዜ በጦርነቱ ምክንያት ያ መንገድ ተሰራ። ትልቅ መንገድ ነው የተሠራ በኩባዎች ያ አሁን ጣፍቶ ህዝቡ ያለውን ንብረት ወስዶ ሌላ ቦታ የመሸጥና እንትን ማለት ችሎታ እንዳውም ሐኪም አቷል አሁን ችግር ውስጥ ናለ። ሐኪም ቤት የለም ምን የለም እና እነዛ ሐኪም ቤቶች ላይ ሰው መጥቶ ኢንቨስት ቢያደርግ መንገዶች ላይ ኢንቨስትመንት ቢያደርግ እንዳውም ይሄ ያለው እንትን ጫካው ራሱ የማምረትና የመትከል መልሶ የማቋቋም ሁኔታ ቢኖር በአጭር ጊዜ ውስጥ አድገው ለምርት ቀርቦ ለሀገሪቱ ጠቃሚ የሚሆኑ ነገሮች አለ። በመስመር እንትን ቢደረግ የደን ጥበቃ ዩኒቨርሲቲ ቢቋቋም እንጨቶች ቢጠኑ ምን ያህል የረጅም ጊዜ ያድጋሉ፣ ምን ያህል ጊዜ ውስጥ ይተካሉ የሚለው ነገር ቢደረግ ለሀገሪቱ ቀርቶ ለዓለምም ሊበቃ የሚችል እንትን አለ። ያ አይደለም አሁን አቶ ብርሃኑ እንዳለው በኢንቨስትመንትና በቴክኖሎጂ ሽፋን። ያለውን ቶሎ እንዴት አድርገን መሬቱን ኤክስትራክት አድርገን ይውሰድ ነው። ህዝባችን ደግሞ ያንን አቅቶት አይደለም እስካሁን ይዞ የቆየው እና ከጫካው ጋር አብሮ በመኖር እስካሁን ድረስ ኢትዮጵያ ውስጥ ድርቅ ገብቶ ከዓለም ለማኝን ሆነን ተራቢ የተራቡ ሰዎች ናቸው እየተባለ በሚጠራበት ጊዜ አንድም ጊዜ በታሪክ ውስጥ ኢትዮ ሸካቸው ይዛ አካባቢ የሚ ደቡብ ምዕራብ አካባቢ ምግብ ተሰጠው ሀንድ አውት ተሰጠው ወይም እንደዚሁ ለግሶ አቅም ራሱን ችሎ ነው የሚኖሩ ምግቦውም ጫካው ምግቡ ነው እና ያንን ፕሮቴክት የሚያደርገው በዛ መልኩ ነው እና ለሰዎቹም ከዛ እንማራለን አለም ህዝቦችም ከዛ እንማራለን ብሎ ሄዶ የሚጽፉትና የሚማሩት ህዝቡ ያለው ካልቸር በጣም የሚያስተምርና ብዙ የሚመረቅን ሁኔታ ያለበት ኖውሌጅ ያለበት ስለሆነ ያ ነው ኢንቨስትመንትን አንጠላም። ኢንቨስትመንት ግን አቶ ብርሃኑ እንዳለው በጥናት በሳይንሳዊ መንገድ እንዴት አድርገን ይህንን አስገብተን ይህን እናወጣለን በምለው ነው፣ እና ለዛም እኛም የአካባቢ ሰዎችም በጣም ኖሌጅ አላቸው በንቀት መቅረብ አካባቢ ያለውንም ኖሌጅ ላይ ጨምሮ ቢደረግ ለሌላውም እኛ እጃችን ዘርጊተ ነው ወልካም ብለን ነው የምንቀበለው። ዶክተር አቻሜ ደገቡሾ ሻና እንዲሁም አቶ ብርሃኑ ወልደ ሰንበት ለሰጣችሁኝ ማብራሪያ ለጊዜያችሁ በጣም አመሰግናለሁኝ። በጣም አድማጮች ከደቡብ ኢትዮጵያ ክልላዊ መንግስት ባለስልጣናት ምላሽ ለማግኘት ሰለሞን በተደጋጋሚ ጥረቶችን ወደ ተለያዩ ክልሉ ቢሮዎች ቢያደርግም ለጊዜው አልተሳካለትም። የክልሉ የመንግስት ኮሚኒኬሽን ቢሮ ኃላፊ በጤና እክል ሳቢያ ስራ ላይ ያለመሆናቸውም ተገልጾለታል። በተጨማሪም ንዋይ ለማፍሰስ የተመሩ ባለ ሀብቶችንና ድርጅቶችን ምላሽ ለማግኘት ጥረት እያደረግን ነው፤ ሁሉንም እንደተሳካልን እናቀርባለን። And the me, the good don't be a foreigner, and Daniel the Zootam Curvy touching in the gunner, he me, በፊታችን እናያለን። ገነም የኢትዮጵያ አምላክ አንድ ሕዝብ ያረገን በፍቅርና በዝናት Nijoche ni yada, kaftaninda ante fa, sare masuwan, kaftaninda ante የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ19ና በ25 ሜትር ባንዶች በአጭር ሞገድና እንዲሁም በናይል ሰዓት በየቀኑ ከምሽት ሶስት ሰዓት ጀምሮ በሚያስተላልፈው ስርጭት ያስተናገድኳቸው አሉላ ከበደ ነኝ። የፕሮግራሙ አቀናባሪ ብርሃን ኃይሉ ናት። ነገ እሁድ ከምሽት ሶስት ሰዓት ላይ በራዲዮ መጽሔት ልዩ ልዩ ቅንብሮች እንጠብቃችኋለን። ለአሁኑ በእኔ በኩል ሰላም፣ ደህና ደሩ።